የፀረ ሽብር ህጉ ተጠቅሶ ለአንድ ዓመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክለው የተሟገቱት ጠበቃ አመሃ መኮንን በነፃ ተሰናብቷል በወንጀል ክሱ። ይሄ ሆኖ እያለ ግን ቀድሞ ይሠራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ስራውሉን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራውሉ ወይም በስራ ገበታ ነው ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ የስራውሉ ሊቋረጥ አይገባም፣ ወደ ስራ ይመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ከዚያ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤሉ አበላ አየር መንገዱን አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ሁሉ ብሎ ሌላ የፍትሐብሔር ክስ መስርቶ ነበረ። ተከራክረን እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር እንዳልኩት የአሰሪና ሰራተኛ ሕግ አዋጅ ቁጥር ሶስት መቶ ሰባ ሰባት ዘጠኝ መቶ ዘጠና ስድስት አንቀጽ ሀያ ሰባት አንድ እና አንድ ላይ የተመለከተውን ሀያ ሰባት አንድ በ እና ተ ላይ የተመለከተውን የሕብረት ስምምነት መሰረት አድርገው ነው የሚከራከሩት። በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ አመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር አስራ ስድስት ዘጠና ሰባት አስር በኩል መቋጫ አግኝተዋል። ከስራ የማሰናበቱ እርምጃ ህገወጥ ስለሆነ አንደኛው ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ፣ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ የሚሰናበት ሊፈጸሙለት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎች እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው። ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን የቋጨ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል። ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ እፎይታ ተሰምቶኛል። በተለይ ብዙ ሰዎች ኬዙ የኔ ኬዝ፣ ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደም ቁጥር የሚያገኙ ሰዎች እንዴት ሆነ እያሉ ጠይቁኝ ነበር እና አሸነፍኩ ብዬ ለሰዎች መናገር መቻለ ትንሽ እፎይታ ተሰምቶኛል። አጠቃላይ ግን ያው የፍትህ ማግኘቱም እራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ የሚሰማ ደስታም አሉ። ምን ያክል ካሳ ይከፈለው ተባለ። በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አርጄ ከሰዎች ጋራ ደስታን እገልጻለሁ ብለ ነበር። ያስ ይሆናለሁ መጠኑን አላገኘሁትም። እንትኑን የፍርድ ውሳኔውን ጠይቄ ነበረ ለማግኘት፣ ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ስለተባለ ኤግዛክት አማንቱን አላወኩም፣ ግን ያው ከተወሰኑ ወዳጆች ጋር የአረር ሰንጋም ባይሆን ያንን ከተወሰኑ ወዳጆች ጋራ ሴሌብሬት ማድረግ ይፈልጋሉ እና ትንሽ መለስተኛ ነገር ቤቴ ይኖረኛል ብዬ አስባለሁ። ከዚህ ቀደም በጸረ ሽብር ሕግ እንዲሁም ደግሞ በተመሳሳይ ሕጎች እንዲ ተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለእነሱ ይፈረዳል ብሎ ማሰብ የሚከብድ ነበረ። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለህ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን? እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሃይ ፕሮፋይል ነበር። በኋላ አይምሮ የሆነ ሰው በቀላሉ የሚፈታው ነገር ነው እና የእኔ ጉዳይ ብዙም ማሳያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለው። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ የማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ሰክሰስ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዙር ምንም ያሰማሉ። እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርቅ ፎሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው እና ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅጽ አሁንም ቃለን መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር የሰዎቹን ሜንታሊቲ መቀየር እሱ እሱ በጣም አልሰራበትም ብዬ ያስባለሁ ነው እሱን መቀየር እና ማስተካከል ገና ብዙ የቤት ስራ የሚኖርብን ይመስለኛል። ከዚህ ቀደም ዞን ዘጠኝ ተብለው ይጠሩ ከነበሩ ጦማሪያን ጋር አብራ ታስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ካለ ሕግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ መሐ መኮንን አስታውሰውኛል።